You're with SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ወደ ቪክቶሪያ ለመዝለቅ ፈቃድ እንደሚያሻት ተገለጠ የትራምፕ የማኅበራዊ ሚዲያ ገጾች መዘጋት የአውስትሬሊያ መንግሥት ፖለቲከኞችን አሳስቧል፣ የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ወደ ቪክቶሪያ የሚመጡ ማናቸው መንገደኞች ከዛሬ ጃንዋሪ 6 ፒም ጀምሮ የይለፍ ፈቃድ ያስፈልጋቸዋል። የይለፍ ፈቃድ አሰጣጡ የተፈረጀው በትራፊክ መብራት ምልክት አረንጓዴ፣ ብርቱካናማና ቀይ ዞኖች ነው። ከአረንጓዴ ዞን የሚንቀሳቀሱ ሰዎች ፈቃድ አያሻቸውም። ከብርቱካናማ ዞን የሚንቀሳቀሱ የኮሮና ቫይረስ ምርመራ ውጤታቸውን እስኪያገኙ ድረስ ራሳቸውን አግለው እንዲቆዩ ይደረጋሉ። ከቀይ ዞን የሚንቀሳቀሱ ግሬተር ብሪስበንና ግሬተር ሲድኒን ጨምሮ ወደ ቪክቶሪያ መዝለቅ አይችሉም። ወደ ቪክቶሪያ ለመዝለቅ የሚሹ መንገደኞች ፈቃድ ለማግኘት ከሰርቪስ ቪክቶሪያ ድረገጽ ላይ የማመልከቻ ፎርም ማግኘት እንደሚችሉ የቪክቶሪያ ዋና የጤና ኃላፊ ብሬት ሳትን ገልጠዋል። የይለፍ ፈቃዱም በጥቂት ደቂቃዎች ውስጥ የሚከናወን እንደሚሆን ተነግሯል። የአውስትሬሊያ መንግሥት አባላት ትዊተር፣ ፌስቡክ እና ሌሎች ማኅበራዊ ሚዲያ ገጾች በተሰናባቹ የዩናይትድ ስቴትስ ፕሬዚደንት ላይ ያደረጉት ገደብ ያሳሰባቸው መሆኑን እየገለጡ ነው። የአቶ ትራምፕ የተለያዩ የማኅበራዊ ሚዲያ ገጾች መዘጋት ከካፒታል ሂል የአመፅ ተቃውሞ ጋር ተያይዞ የአምስት ሰዎች መጥፋት ምክንያት ሆኗል። የፌዴራል አቃቤ ንዋይ ጆሽ ፍራይደንበርግ እና ምክትል ጠቅላይ ሚኒስትር ማይክል ማኮርማክ የማኅበራዊ ሚዲያ ባለቤቶች የትራምፕን አካውንቶች የመዝጋት መብት ያላቸው ቢሆንም የንግግር ነጻነትን ሊሸርፍ ይችላል በማለት ድምፃቸውን አሰምተዋል። ኩዊንስላንድን ለሦስት ቀናት የኮሮና ቫይረስ ገደብ የዳረጉት የሆቴል ወሸባ ሠራተኛ ፍቅረኛ በኮቪድ-19 ተይዘዋል። ባለሥልጣናት እንዳስታወቁት ግለሰቡ ከጃንዋሪ ሰባት ጀምሮ ሆቴል ውስጥ ወሸባ ገብተው ያሉ ናቸው። ለሦስት ቀናት ገደቦች ተጥሎባቸው የነበሩ የግሬተር ብሪስበን ነዋሪዎች ከዛሬ ሰኞ ጃንዋሪ 11 ምሽት 6 ፒኤም ጀምሮ ገደቦቹ ተነስተውላቸዋል። ከዚሁ ጋር ተያይዞም ኖርዘርን ቴሪተሪ። የግሬተር ብሪስበን አካባቢ ከኮሮና ቫይረስ መተላለፊያ ነጥብ ባህር መዝገቡ አንስቷል። በመሆኑም ኤንቲና ኤስቲ በገደቦቹ ምክንያት ወሸባ ገብተው የነበሩ የብሪስበን መንገደኞች ነፃ ሆነው መጓጓዝ እንደሚችሉ አስታውቀዋል። ታዝማኒያም በበኩሏ አርብ ጃንዋሪ 8 ከጠዋቱ 9 ሰዓት በፊት ወደ ግዛቷ ዘልቀው ገብተው የነበሩ የግሬተር ብሪስበን መንገደኞች ላይ ጥላ የነበረውን ገደብ አንስታለች። ይሁና ደቡብ አውስትራሊያ ገደቦቿን ገና አላነሳችም። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 30 የኢትዮጵያ ብር ከ32 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 16፣ ከፍተኛ 32። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 25፣ ከፍተኛ 37። ሜልበርን ሞቃትና በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 21፣ ከፍተኛ 37። ሆባርት በጣም ሞቃትና በከፊል ደመናማ ይሆናል። ዝቅተኛ 14፣ ከፍተኛ 35። ካምብራ ፀሐያማ ሆኖ ይውላል። ዝቅተኛ 14፣ ከፍተኛ 33። ሲድኒ ፀሐያማ ሆኖ ይውላል። ዝቅተኛ 17፣ ከፍተኛ 27። ብሬስበን በከፊል ደመናማ ይሆናል። ዝቅተኛ 20፣ ከፍተኛ 29። ዳርዊን ብራ ይሆናል። ዝቅተኛ 25፣ ከፍተኛ 33። አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 8፣ ከፍተኛ 21። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ወደ ቪክቶሪያ ለመዝለቅ ፈቃድ እንደሚያሻ ተነገረ። የትራምፕ የማኅበራዊ ሚዲያ ገጾች መዘጋት የአውስትሬሊያን መንግስት ፖለቲከኞች አሳስበዋል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ስታዲዮን ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ፖፖፖ